በጎንደርና አካባቢው የሚገኙ የታጠቁ ቡድኖችን ወደ ሰላማዊ ሕይወት ለመመለስ እየሰራ መሆኑን የገለጸው የአማራ ክልላዊ መንግስት ከሌላ አንድ ታጣቂ ቡድን ጋር እርቀ ሰላም መውረዱንም ገለጠ። የክልሉን ሰላምና ደህንነት ለመጠበቅ በጋራ ለመስራት መስማማታቸውን ነው የክልሉ መንግስትና ታጣቂው ቡድን ለአሜሪካ ድምፅ የተናገሩት። አስቴር ምስጋናው የስምምነቱን ሂደት አስመልክቶ የሁለቱ ወገኖችና የአገር ሽማግሌዎች አስተያየት የተካተተበት ዘገባ ይዛ ቀርባለች። በጎንደርና አካባቢዋ ለወራት የዘለቀ የሰላም ችግር እንደነበር በተለያዩ ወገኖች ሲገለጽ መቆየቱ ይታወሳል። አሁን ግን ይህ የሰላም ችግር መቋጫው የደረሰ ይመስላል። የክልሉ መንግስት በተለያዩ አካባቢዎች ከሚንቀሳቀሱ ዋና ዋና የታጠቁ ቡድኖች ጋር እርቅ እየፈጸመ ይገኛል። ከሳምንት በፊት ለምሳሌ በሻለቃ መሳፍንት ተስፉ ከሚመራው ቡድን ጋር እርቀ ሰላም ወርዷል። ትላንት ደግሞ በኮማንደር አረጋ አለባቸው ከሚመራው እና በደቡብ ጎንደር ዞን እብናት አካባቢ ከሚንቀሳቀሰው ቡድን ጋር በጋራ ለመስራት ተስማምተዋል። ኮማንደር አረጋ አለባቸው እንደሚናገሩት ከመንግስት ጋር ግጭት ውስጥ የገቡት የአማራ ክልል ህዝብ መሰረታዊ ጥያቄዎች እንዲመለሱ ጥረት ሲያደርጉ ነው። ይህም ሆኖ ተቀራርበ አለመነጋገር ነው እንጂ ጥያቄያችን ተመሳሳይ ነው ብለዋል። ምክንያቱም የጠየቅነውን ጥያቄ የመንግስት ጥያቄ ሆኖ ተገምቷል። ሊወሰን የማንነት የድንበር ጥያቄ ነበር። ይህን የክልሉ የመንግስትም የህዝቡን ጥያቄ ነው። ይህን የጋራ አድርገን የምንሄድበት እና ሰላም ቀጠና ሆኖ ክልሉ እንዲሆን የጋራ አድርገን ተስማምተናል። በጀምላ የታሰሩ ንጹሐን የሆኑ በፋኖ ስማሉ እነሱን መንግስት በፍትህ ዙሪያ ላይ እያጠራ እንዲፈታ ጠይቀናል። ፎቶችን ኢንተርቪው በማድረግ አብዛኛውን ወገኖቻችን እያገዳደሉ የመጡትን ይሄ ነው። ስለዚህ መንግስት እኛን ከጎኑ ቀድሞ ባለመሰለፉ ነው ይሄ ነገር ሊፈጠር የቻለው የመንግስት ደካማ ጎን መሆኑን እንደ ራሴ ሀሳብ ገምግሜ ያለው ቀድሞ እኛም ቢያሰልት ቢያስፈልት ይህ ልዩነት አይፈጠርም ብያለሁ። ከእንግዲህ በኋላ ግን ልዩነት የሚመጣ አይመስለኝም። ኮማንደር አረጋ ቀሪ ዘመናቸውን በልማት ስራ እንደሚሳተፉ ገልጸው አብረዋቸው ያሉ የታጠቁ ቡድኖችም በመረጡት ዘርፍ በመሳተፍ ለክልሉ ልማትና ጸጥታ እንደ አንድ አጋዥ ኃይል እንዲሆኑ ለማድረግ ከመንግስት ጋር መስማማታቸውን ነው የተናገሩት። የግል ልማቴን በተጓዳይ በማልማት ለጸጥታው ባለቤት በመሆን ከመንግስት ሰራተኛ ጋር እንድሰለፍ ለህብረተሰቡም ጥሩ አስተዋጽኦ እንዳበረክት ተግባብተን ጨርሰናል። የታጠቁ ኃይሎች እንደ ታጠቁ እንደሚቀጥሉ በሲስተሙ እንደሚካተቱም ከወረዳ ጀምሮ እስከ ዞን ተነጋግረንበታል። ፈቃደኞች ነን፣ እነሱም ፈቃደኛ ነና ለህዝብ ተቆርቋሪ የሆኑ ተነሳሽነታቸው መልካም የሆኑ እነዛ ፍላጎት ያላቸውን ማቅረብ እችላለሁ። በፋኖስም የሚነግዱትንም ከመንግስት ጎን ሆነው እንደሚታገሉ ተናግረዋል። ኮማንደር አረጋ ፋኖ ሲነካ እናረጋ ና መሳፍንት ይነካሉ እያሉ እየተመኩ ይህንን ሰባባ ስበት ፈጥረው ዝርፊያን፣ ቅሚያን አብዛኞቹ ሲያካሂዱ ቀይተዋል። መንግስት ይህን ጥናት በማድረግ እኛም ይህን ነገር እንዳልተጋራ ነው በማወቅ መንግስት የበኩሉን ድርሻ ተወጥቷል። እኛ ማላኮረ ስለም ትክክለኛ የተወሰደ እርምጃ መሆኑን ደግፈናል። እኒህ ልዩነቶች ና እኒህን የስም ንግዶች የጋራችን ሆነን የምንከላከላቸውና የምናስቆማቸው ይመስለኛል። የአማራ ክልል ርዕሰ መስተዳደር አማካሪ አቶ ደሳለኛ አስራደ በበኩላቸው በሰላማዊ መንገድ የክልሉን ሰላም እና ደህንነት ለመጠበቅ የተስማሙት እነዚህ ቡድኖች እንደ ማንኛውም ዜጋ ተጠቃሚ የሚሆኑበት እድል መመቻቸቱን ይናገራሉ። በመንግስት አገራት ውስጥ መስፈርቱ እስካሟሉ ድረስ እና ፈቃደኛ የሆኑ እንዲገቡ ነው። ሁለተኛ ለአካባቢ ሰላም የመተባበር ፍላጎት ኑሯቸው ግን ደግሞ ልዩ ሀይል ወይም ፖል በፖሊስ መሳተፍ የሚያስችል መስፈርቱ እና ሟሉ ካል ደግሞ በሚኖሩበት ቀበሌ ካለው ሚሊሻ ጋር የጸታ ይርጋ ከብረተሰቡ ጋሩ ነው ለአካባቢያቸው ሰላም እንደ ነዋሪ ለራሳቸውም ስላም ለህብረተሰቡ ሰላም አብረው መስራት እንደሚችሉ መንግስትም ይህንን ፍቃድ ሰጥቷል። እንደ ማንኛውም ህብረተሰብ በንግድ ስራ፣ በእርሻ ስራ፣ በሌሎች የስራ መስኮች ደግሞ የመሰማራት ፍላጎት ያላቸው ደግሞ አስፈላጊውን መንግስት ድጋፍ አድርጋ እንደማንኛው ህብረተሰብ የብድር የመሻያ ቦታ የመሳሰሉ ነገሮች ድጋፍ እያደረገ መደበኛ ስራቸውን እንዲያከናውኑ የወታቸው እንዲኖሩ የሚያደርጋ ማለት ነው እና እነዚህ እነዚህ ከሌላው ህብረተሰብ ጋር የደረጉ ድጋፎች ለነሱም እኩል ድጋፍ ይደረግላቸዋል እና እንደየፍላጎታቸው ማለት ነው። ወራት በፈጀው ድርድር ሽምግልናውን ሲመሩ የነበሩት የሃይማኖት አባቶች ሁለቱም ወገኖች ቀና በሆነ መልኩ ነገሮችን ማየታቸው እንዳስደሰታቸው አስረድተዋል። ሊቀ ህሩያን አባይ ዮሴፍ በሽምግልናው ሂደት ከተሳተፉት ከእነዚህ አባቶች አንዱ ናቸው። ከመንግስት በኩል ያለ መልካም ነገር ስናይ ፈቃደኝነት በውይይት በምክክር ፋኖን ወደ መንግስት ሀሳብ ማምጣት የፋኖን ጥያቄ ደግሞ መንግስት ተቀብሎ የመተግበር ተስማምቶ ተመካክሮ ችግርን፣ ልዩነቶችን በውይይት የመፍታት ፈቃድ መኖር እና እኛን የሃይማኖት አባቶችን የምንናገረውን ተቀብሎ ከብዙዎቹ የመንግስት ባለስልጣናት ከክልል አንስቶ እስከ ዞን እስከ ወረዳ ድረስ ያሉት ፈቃደኞች ናቸው። የምናቀርበውን የስምምነት ሀሳብም ተቀብለው ተግባራዊ እያደርጋሉ። በፋኖ በኩልም ከኛ ቀድመው ነው ስለ ሰላሙ ስለ ስምምነቱ ያሰቡ እንደነበረ የገለጹልን ስንነግራቸው ብዙም አላስቸግሩንም። የእኛን ምክር የእነሱ ጥያቄያቸው ጥያቄ ሆኖ እያለ የአጠያየቅ ስብት ግን በዚህ መንገድ ነው ስንላቸው ተቀብሎ በቃ ጥያቄያችን አስተካክለን በዚህ መንገድ ከህዝብ ጋር በመንግስት ጋር እንጠይቃለን ማለት የፈቃደኝነት እና ለስምምነት ፈቃደኛ ሆኖ የመቅረብ በሁለቱም በ ሌላው ሽማግሌ አባ ገብረ ሊባኖስም ተመሳሳይ ሀሳብ ነው ያቀረቡት። ዋናው አላማችን በበጌምድር ዙሪያ ሰላምና መረጋጋት እንዲፈጠር ነው ፍላጎታችን ለመንግስትም ሆነ ብለን አይደለም ለአካባቢያችን ለሀገራችን በማሰብ ነው። ዛሬ የተደረገው የሰላም ስምምነት እጅግ በጣም ጥሩ ነበረ። እኛንም አስደስቶናል፣ ህዝብንም ያስደስታል ብለን እናስባለን። የክልሉ መንግስት በመጨረሻ በፋኖ ስም አካባቢውን ለማወክ የሚንቀሳቀሰውን ኃይል እንደማይታገስ አስጠንቅቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር